አፍጋኒስታን ውስጥ አንድ ሞተር ብስክሌት የሚነዳ አጥፍቶ ጠፊ ባግራም የወታደራዊ አውሮፕላን ማረፊያ አጠገብ በነበረ የዩናይትድ ስቴትስና የአፍጋኒስታን የጣምራ ጥበቃ ላይ ባደረሰው ጥቃት ስድስት የሰሜን አትላንቲክ አልኪዳን ሀገሮች ድርጅት ወታደሮች እንደተገደሉ፣ ሶስት ደግሞ እንደቆሰሉ ኔቶ አረጋግጧል። ባግራም ወታደራዊ አውሮፕላን ማረፊያ አፍጋኒስታን ውስጥ ከሚገኙት ወታደራዊ ሰፈሮች ትልቁ እንደሆነና በደረሰው ጥቃት ላይ ምርመራ እየተካሄደ መሆኑን የኔቶ ቃል አቀባይ ማይክል ሎወርን ገልጸዋል።